የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 3 2014 ዓ.ም ዝግጅታችን አሁን ጀመረ። ¶¶ በደቡብ ክልል ደራሼ ወረዳ ውስጥ በታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተደረገ የተኩስ ልውውጥ ሲቪሎች መገደላቸውን ከአካባቢው ሸሽተን ጫካ ውስጥ እንገኛለን ያሉ ነዋሪዎች ገለጹ። ቤት ውስጥ እንዳለ በጭ ጠብቷል። ስለዚህ አሁን ምን እንደሆነ ራሱ ቢጠየቅም አሁን ገና ትላንት ህዝቡ ገና ሶስት ቀን ታካሚ ነው ያለው። አሁን ገና ዛሬ ወደ ቀይ ነው እየተመለሰ ማአት ሆስፒታል ያሉ አሉ። እዚህ ደግሞ ጤና ጣቢያ ደግሞ ያሉ አሉ። ምንም ሊሰሙን ያልቻሉ አጠቃላይ ተበክለዋል። ታካ ነው ያለ ከአካባቢው ነዋሪዎች አንዱ ናቸው። በዚህ ዙሪያ ከተሰናዳ ዘገባ ላይ ቀንጨብ አድርገን ነው ያሰማናችሁ። ሙሉን በአብይ ርዕስ ዘገባችን ታዳምጡታላችሁ። ወደ ጎንደር ናመራና በጎንደር ከዚህ ቀደም የተቀሰቀሰውን ግጭት በተመለከተ የኢትዮጵያ ሃይማኖት ጉባኤ አባላት በጎንደር ከአካባቢው አገር ሽማግሌዎች ጋር ያደረጉትን ውይይት በተመለከተ ዘርዘር ያለ ዘገባ አሰናድተናል። ወደ ሶማሌ ክልል ጎዴ የምናመራና በዚያ ድርቁ ተማሪዎችን ከትምህርት ገበታቸው ማፈናቀሉን በተመለከተ የተሰናዳ ዘገባ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል በምስልና ድምፅ ቅንብር ደግሞ ሲሳይ አሸናፊ የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያው በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር አብረውን እስከ ምሽቱ አራት ሰዓት ይቆያሉ እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አስተያየቶቻችሁንም እየሰጣችሁን ቆዩ። አሁን ለዓለም ዜናዎቹ ሰዓቱን ላስረክ። ጤና ይስጥልኝ። እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። ሶማሊያ ውስጥ የፊታችን እሁድ ፕሬዝደንታዊ ምርጫው የሚካሄድበት የሞቃዲሾ አውሮፕላን ጣቢያ አጠገብ በዛሬው ዕለት በደረሰ አጥፍቶ ጠፊ ፍንዳታ ሰባት ሰዎች መቁሰላቸውን የሀገሪቱ የፖሊስ ቃል አቀባይ ገለጹ። ሌሎች የፖሊስ ባለስልጣናት በበኩላቸው ሁለት የጸጥታ ጥበቃ አባላት ያሉባቸው ቢያንስ ሦስት ሰዎች በፍንዳታው እንደተገደሉ ነው የተናገሩት። አጥፍቶ ጠፊው ዓለም አቀፉ አውሮፕላን ጣቢያው አጠገብ ቦምቡን እንዳፈነዳው የሶማሊያ ፖሊሶች ገልጸዋል። በጥቃቱ ኢላማ ያደረገው በብረት ለበስ ተሽከርካሪ ውስጥ የነበሩ የሀገሪቱ የጦር ሰራዊት ከፍተኛ ጀኔራልን መሆኑን ነው የሶማሊያ ፖሊስ ቃል አቀባይ አብዲፋታህ አደን ሐሰን ለጋዜጠኞች የገለጹት። አልሸባብ ለጥቃቱ ኃላፊነት ወስዷል። የዩናይትድ ስቴትስ የተወካዮች ምክር ቤት ለዩክሬን ከ40 ቢሊዮን ዶላር በላይ ተጨማሪ እርዳታ እንዲሰጥ የቀረበውን ረቂቅ ሕግ ትናንት ማክሰኞ አጸደቀ። ምክር ቤቱ የዩክሬን ድጋፍ ወጪ ህጉን በ368 አባላት ድጋፍ ሲያሳልፍ 57 አባላት ተቃውመዋል። የተቃወሙት ሁሉም ሪፐብሊካን አባላት ናቸው። ህጉ ወደ መወሰኛው ምክር ቤት የሚመራ ሲሆን በአፋጣኝ ድምፅ ይሰጥበታል ተብሎ ነው የሚጠበቀው። ፕሬዚደንት ጆ ባይደን የዩናይትድ ስቴትስ ምክር ቤት ለዩክሬን የ33 ቢሊዮን ዶላር ተጨማሪ እርዳታ እንዲፈቅድ መጠየቃቸው ሲታወስ የምክር ቤት አባላቱ 7 ቢሊዮን ዶላር ጨምረው ረቂቅ ህጉን አሳልፈውታል። ፕሬዝደንት ባይደን አሁን ያለው የዩክሬን እርዳታ በዚሁ በግንቦት ወር ውስጥ ከማብቃቱ አስቀድሞ ምክር ቤቱ ፈጥኖ ህጉን እንዲልክላቸውና እንዲፈርሙት መጠየቃቸውም የሚታወስ ነው። አንዳንድ ሪፐብሊካን የምክር ቤት አባላት ዲሞክራቶቹ የግብር ከፋዩን ገንዘብ ወደ ውጭ ለመላክ ከመጠን በላይ ተጣደፉ በማለት ረቂቅ ህጉን ተቃውመዋል። የፕሬዝደንቱ ዲሞክራቲክ ፓርቲ አባላት ምክር ቤቱን በጠባብ ብልጫ እየመሩ ሲሆን ረቂቅ ህጉ በመወሰኛ ምክር ቤቱን ለማለፍ ግን የሪፐብሊካኖችን ድጋፍ ይፈልጋል። በውጊያው ግንባር ዜና የዩክሬን ባለስልጣናት ኃይሎቻቸው የሩሲያን ወታደሮች ከሰሜን ምስራቋ ሀርኪቭ ከተማ ገፍተው በማስወጣት ድል እያስመዘገቡ ናቸው ሲሉ ተናገሩ። ካርኪቭ ሩሲያ ወረራውን ከከፈተችበት ጊዜ አንስታ ስትደበድባት የቆየችው ከተማ መሆኗ ተገልጿል። የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ ወራሪው ኃይል ቀስ በቀስ እየተባረረ ነው ብለው፣ ሆኖም ከመጠን በላይ ስሜታዊ ሆነን በሰራዊታችን ላይ በየሳምንቱ ወይም በየቀኑ ድል በመጠበቅ ከልክ ያለፈ ግፊት የሚያደርግ ድባብ መፍጠር የለብንም ሲሉ አስጠንቅቀዋል። ትናንትና የሩሲያ ኃይሎች ኦዴሳ ከተማ ላይ ሰባት ሚሳይሎች መተኮሳቸውን የዩክሬን ባለስልጣናት ገልጸዋል። በዌስት ባንክ የእስራኤል ኃይሎች በወረሩት ስፍራ በዘገባ ላይ የነበረች የአልጀዚራ ጋዜጠኛ ተገደለች። ታዋቂዋ የአልጀዚራ የአረብኛ ስርጭት ጋዜጠኛ ሽሪን አቡ አክሌህ በእስራኤል በተያዘው በዌስት ባንክ ጂኒን ከተማ ዛሬ ረቡዕ ማለዳ የእስራኤል ኃይሎች በወረሩት ስፍራ በዘገባ ላይ እንዳለች በጥይት ተመታ ነው የተገደለችው። ጋዜጠኛዋ እና ሌላው በጥይት ተመቶ የቆሰለው ጋዜጠኛ የተኮሱብን የእስራኤል ኃይሎች ናቸው ያሉ ሲሆን እስራኤል በበኩሏ የተመቱት በፍልስጤማውያን በተተኮሰ ጥይት መሆኑን ማስረጃ አለኝ ስትል ተናግራለች። የዩናይትድ ስቴትስም ዜጋ የሆነችው ዝነኛዋ ፍልስጤማዊት ጋዜጠኛ ሽሪን ከቆሰለች በኋላ ብዙም ሳትቆይ ሕይወቷ ያለፈ ሲሆን ጀርባው ላይ ተመቶ የቆሰለው ፍልስጤማዊው ጋዜጠኛ አሊ ሳሙዲ ደግሞ ሆስፒታል ተኝቶ እየታከመ መሆኑ ተገልጿል። መደበኛ ስርጭቱን አቋርጦ የጋዜጠኛ ሽሬንን ሞት የተናገረው አልጀዚራ ባወጣው መግለጫ ዓለም አቀፉ ማህበረሰብ የእስራኤልን ወራሪ ኃይል ባልደረባችንን ሆን ብሎ ኢላማ አድርጎ በመግደሉ በተጠያቂነት መያዝ አለበት ብሏል። የእስራኤል የጦር ኃይል በበኩሉ ጂኒን ውስጥ ኃይሎቹ በመንቀሳቀስ ላይ ሳሉ ከባድ የተኩስና የፈንጂ ጥቃት ስለተሰነዘረባቸው በአጸፋው ተኩሰዋል ብሏል። አስከትሎም ጋዜጠኞቹ የተመቱት በፍልስጤማውያን በተተኮሰ ጥይት ሊሆን ስለሚችል ምርመራ እያካሄድን ነን ብሏል። የ51 ዓመቷ ሽሪን እንደ አውሮፓውያን አቆጣጠር ከ1997 ዓ ም ጀምራ የአልጀዚራ ቴሌቪዥን ጋዜጠኛ ስትሆን ከፍልስጤም ግዛቶች ዙሪያ በምታስተላልፋቸው ሪፖርቶቿ ትታወቃለች። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ለዩናይትድ ስቴትስ ኤነርጂ ሚኒስቴር የሳይንስ ክፍል ኃላፊነት የታጩት ትውልድ ኤርትራ አሜሪካዊቱ ፕሮፌሰር አስምረት አስፋው። ሹመታቸው በትናንትናው ዕለት በሕግ መወሰኛ ምክር ቤቱ ጸድቆላቸዋል። ባለፈው ዓመት ሚያዝያ ወር ላይ በእጩነት የቀረቡት በካሊፎርኒያ ዩኒቨርሲቲ መርስድ መምህርትና ተመራማሪዋ እንዲሁም የባዮኬሚስትሪ ትምህርት ክፍሉም ተጠባባቂ ዲን የሆኑት ፕሮፌሰር አስመረት 54 ለ45 በሆነ ብልጫ የሴኔቱን ድምፅ አግኝተው ነው ሹመታቸው የጸደቀላቸው። የስፔን የጠረፍ ጥበቃ ኃይሎች አትላንቲክ ውቅያኖስ ዳርቻ በጎማ ጀልባ ሲጓዙ የነበሩ ፍልሰተኞችን ደርሰው እንዳወጡ ተገለጸ። ግራንድ ካናሪያ ከምትባለው የስፔን ደሴት አቅራቢያ የተደረሰላቸው 55 ወንዶችና 16 ሴቶች አስቸኳይ እርዳታ እንዲያገኙ ወደ ወደቡ ተወስደዋል። የስፔን የጠረፍ ጥበቃ ሰኞ ዕለትም 13 ፍልሰተኞችን ያወጡ ሲሆን በህይወት የተረፉት ፍልሰተኞች ከነሱ ጋር የነበሩ ብዛት ያላቸው ሌሎች ተሳፋሪዎች የት እንደደረሱ እንደማያውቁና ምናልባትም ሰጥመዋል ብለው እንደሚሰጉ ለቀይ መስቀል ሰራተኞች ተናግረዋል ተብሏል። ባለፈው ዓመት ስፔን ለመግባት የሞከሩ 4400 የሚሆኑ ስደተኞች ባህር ውስጥ ሰጥመው ቀርተዋል። በመጨረሻም በፊሊፒንስ ፕሬዚደንታዊ ምርጫ ፈርዲናንድ ማርኮስ ጁኒየር ማሸነፋቸውን ተናገሩ። የአምባገነኑ የፊሊፒንስ መሪ የፈርዲናንድ ማርኮስ ልጅ ሞክሻቸው ማርኮስ በዚህ ሳምንት በተካሄደው ምርጫ አሸንፊያለሁ ሲሉ ዛሬ ነው ያወጁት። ከወዲሁም ሰብአዊ መብት ዲሞክራሲና የህግ የበላይነትን እንዲያስከብሩ ጥያቄ ይቀርቦላቸዋል። ማርኮስ ጁኒየር በይፋ ባልታወጀው የድምፅ ቆጠራ ከ31 ሚሊዮን በላይ ድምፅ ያገኙ ሲሆን ለምክትል ፕሬዝደንትነት አብረዋቸው የተወዳደሩት የተሰናባቹ ፕሬዚደንት የዱቴርቴ ልጅ ሳራ ዱቴርቴም ማሸነፋቸው ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ ቁንጅታየን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ግንቦት 3 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን ላይ በቀጥታ እየተላለፈላችሁ ይገኛል። አስተያየቶቻችሁን አካፍሉን እንዲሁም መልእክቶቻችሁን በድምጽ ቀርጻችሁ አድርሱን። ለአየር እናበቀዋለን። አሁን ለዕለቱ ወደ ያዝነው የመጀመሪያ አብይ ርዕስ ዘገባችን እንወሰዳችሁ። በደቡብ ክልል ደራሼ ወረዳ ውስጥ መሳሪያ ታጥቀው ይንቀሳቀሳሉ የተባሉ ታጣቂዎች እጃቸውን እንዲሰጡና ትጥቃቸውን እንዲፈቱ በአካባቢው የተቋቋመው ኮማንድ ፖስት የሰጠው ጊዜያዊ ገደብ መጠናቀቁን ተከትሎ በመንግስት ወታደሮችና በታጣቂዎቹ መካከል የተኩስ ልውውጥ መደረጉን የልዩ ወረዳው ነዋሪዎች ለአሜሪካ ድምጽ በስልክ ገልጸዋል። ነዋሪዎቹ ፈርተው ከአካባቢው በመሸሽ ጫካ ውስጥ እንደሚገኙም ተናግረዋል። በአካባቢው የተቋቋመው ወታደራዊ እዝ ጥምር ኃይል ምክትል ሰብሳቢ ሌተናል ኮሎኔል ፈጥነ ሲሳይ ታጣቂዎቹ የተሰጣቸው የጊዜ ገደብ ተጠቅመው እጃቸውን የማይሰጡ ከሆነ እዙ እርምጃ እንደሚወስድ ማስታወቃቸውን የክልሉ ቴሌቪዥን ጣቢያ ዘግቧል። ዮናታን ዘብዲዎስ ጉዳዩን ሲከታተለው ቆይቷል። ለዛሬ ተከታዩን ዘገባ አሰናድቷል። ስማቸው እንዳይጠቀሰ ጠየቁና በስልክ አስተያየት የሰጡን በደቡብ ክልል ደራሼ ልዩ ወረዳም የገራሼ ቀብሌ ነዋሪ በመከላከያ ሰራዊት የሚመራ ጥምር ግዛዊ ወታደራዊ እዝ ከቅዳሜ እስከ ሰኞ ለሶስት ቀናት የሰጠው ጊዜ ገደብ መጠናቀቁን ተከትሎ እዙ እርምጃ የወሰደ መሆኑን ተናግሯል። ረኛ እና መጠሬስ ና ብቻ ጠምዶ ጠምዶ ልሽከ ብቻ ጠምዶ ጠምዶ ትክሱ ጀመሩና ለሰቶችም ወንዶችም እንዳለ ሰፈር ለቀቁና እስከ አሁን ድረስ አዋጅ አውጆ ነበረ። ማንኛውም ሰው ወደ ቤት ግቡ ብሎ ነበረ ከዛ ሴቶች ገቡ እንጂ ትንሽ ሾልጎ ደን ሰብረን እናያለን ብሎ መቡት እንዳለ ተይዞ ነው ወደ መቶ ምናምን የሚሆን የተነቀዘው ጊዜ ገደቡ እንዳለቀ ሰኞ ከ12 ሰዓት በኋላ ከቀበለው ከ100 በላይ ሰዎች መታሰራቸው እንደሚያውቁ የያዘው የገለጡት ይህ ግለሰብ ትናንት ደግሞ ከሸሹበት እንድመለሱ ከተጠሩ በኋላ ቀድሞ የተመለሱ ሰባት ሰዎች በመታሰራቸው እነርሱም ፈርተው በመሸሽ ጫካ ውስጥ እንደሚገኙ ተናግሯል። ሌላ የቀበለው ነዋሪ በበኩላቸው ተወሰደ በሚሉት እርምጃ ሲቪሎች ሲያስተናግድላቸው ይናገራል። ወደ ቤት ውስጥ እንዳለ በጽ ጠብቅሰዋል። ስለዚህ አሁን ይህን ምን እንደሆነ ራሱ ቢጠየቅም አሁን ገና ትላንት ህዝቡ ገና ሶስት ቀን ጫካ ነው ያለው። አሁን ገና ዛሬ ወደ ቀየው እየተመለሰ ማታ ሆስፒታል ያሉ አሉ እዚህ ደግሞ ጤና ጣቢያ ደግሞ ያሉ አሉ። ምንም ሊሰሙ ነው ያልቻሉ ህዝብ አጠቃላይ ተበትኖ ጫካ ነው ያለ። ታጣቂዎቹ የሚገኙት በሆልትና በጋቶ ቀበላያት ሆኖ ሳለ በገራሼ በሽለለና በአጠየ ቀበላያት ያልተመጣጠን እርምጃ በሲቪሎች ላይ ተወስዷል ያሉት ደግሞ የጋቶ ቀበሌ ነዋሪ መሆናቸውን የገለጡት ሌላ ግለሰብ ናቸው። መሳሪያ እንዲመለስ ተብሎ ነበረ። በቀደም ሰኞ ዕለት ተመልሷል መሳሪያው። አብዛኛው እንደተመለሰ ነው። የተወሰነ ቢቀር ነው እንጂ አብዛኛው እንደተመለሰ። በደራሽ ልዩ ወረዳ ሚያዝያ 17 2014 ዓ ም በወረዳው ወልተ ቀበሌ ታጥቀው ይንቀሳቀሳሉ በተባሉ ቡድኖች የታገቱ የውጭ አገር ዜጎችን ለማስለቀቅ በተንቀሳቀሱ የጸጥታ ኃይሎች ላይ በተወሰደ እርምጃ ቁጥራቸው እየበዛ የተባለን የክልልና የፌደራል የጸጥታ ኃይሎች መገደላቸውን የጦር መሳሪያዎቻቸው መዘረፉና ተሽከርካሪዎቻቸውን መቃጠሉን መዘገባችን ይታወሳል። ወረዳውን የተቆጣጠረው ወታደራዊ እዝ ከአገር ሽማግሌዎችና ከሃይማኖት አባቶች ጋር ባደረጉት ውይይትና በክልሉ ቴሌቪዥን ጣቢያ በቀረበው ሪፖርት ላይ የጊዜያዊ ወታደራዊ እዝ ጥምር ኃይል ሰብሳቢ ሌተናል ኮሎኔል ፈጠነ ሲሳይ የተፈጸመው ወንጀል አጸያፊ ነው ሲሉ ተደምጧል። ምንም አይነት ጥያቄ ይኑራችሁ፣ በዚህ መንገድ የሚፈጸም ነገር አለ ወይ? ምን ታስቦ ነው ይሄ የተደረገው? የደራሼ ህዝብ ከፊትና ከኋላ ከቦ እንደ ህዝብ የፀጥታ ኃይላችን ላይ እንደዚህ አይነት አጸቃበቂ እርምጃ የወሰደበት ምክንያት በምን ተለይቶ ነው? ደራሼ ጋር ብቻ ነው እንደ ጥያቄ ያለው? በርካታ የኢትዮጵያ ቦታዎች እኮ ብዙ ጥያቄዎች አሉ። ግን በጣም በጣም ነውረኛ የሆነ ተግባር ተፈጽሞ የወረዳውን ዋና ከተማ ግዶለን ጨምሮ በልዩ ወረዳው አንጻራዊ የሚሉት ሰላም ሰፍኖ ያሉት ደግሞ የግዶለ ከተማ ነዋሪ አቶ ዳቲኮ ታየ ናቸው። አብዛኛው የጦር መሳሪያ እየተመለሰ መሆኑን እንደሚያውቁ ነገር ግን ወንጀለኛውን ያለየ አፈሳ በወጣቶች ላይ እየተደረገ ነው ስሉ ተናግሯል። አሁን ኦልሬዲ አንጻራዊ ሰላም አለ፣ ግን ወንጀለኛና ወንጀለኛ ያልሆነ ሰው እየተለየ አይደለም። እየተገኘ ሁሉ ነው እየታፈሰ ያለው ደግሞ ከአካባቢው አሪቀው ነው ይዘው የሚሄዱት። ወዴት እንደሚወስዱ አይታወቅም፣ እና ሁሉም ሰው እየተደበቀ በየቤቱ የሚሆንበት ስራ ሁሉ አቋርጧል ማለት ይቻላል። ሰው ስራ እየሰራ አይደለም። አሁን አሁን ይዙኛል እያለ ሁሉም እየፈራ ስለሆነ እየተወሰደ ነው ስለተባለው ጃ ከክልሉ መንግስትም ሆነ ከግዛዊ ወታደራዊ እዝ የተሰጠ አስተያየትም ሆነ የወጣ ይፋዊ መግለጫ የለም። ቪኦኤ ይህንም በተመለከተ የጥምር ኃይሉን አስተያየት ለማካተት ያደረገው ጥረት አልተሳካም። በሌላ በኩል በአካባቢው የተቋቋመው ወታደራዊ እዝ ጥምር ኃይል ምክትል ሰብሳቢ ሌተና ኮሎኔል ፈጠነ ሲሳይ ታጣቂዎች የተሰጠውን የጊዜ ገደብ ተጠቅመው እጃቸውን የማይሰጡ ከሆነ እዙ እርምጃ እንደሚወስድ በክልሉ የመንግስት ቴሌቪዥን ጣቢያ ተናግሮ ነበር። እዚህ ጊዲዮን ከተማ ላይ ቤት ያቃጠሉ እና ቡድኑን አጠቃላይ ቡድኑን የመሩ በዋናነት አብዛኛውን ፐርሰንት እስከ ሰኞ ታቀርባላችሁ። ሰኞ ዕለት የምታመጡት ወንጀለኛ እና የምታመጡትን የመሳሪያ ሁኔታ አይተን እኛ የራሳችንን አቋም እንደገና እናስቀምጣል፣ እናያለን። ከሚያዚያ 17 2014 ዓ ምህት አንስቶ በድራሽን ልዩ ወረዳ የተባባሰው የጸጥታ ችግር የድራሽን ልዩ ወረዳን የጋርዱላ ዞን በሚል እናደራጃለን ይላሉ በሚባሉ ቡድኖች መሆኑም ተገልጧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሀዋሳም የሰማችሁት የዕለቱን አብይ ርዕሰ ዘገባችንን ነበር። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን ዝግጅታችንን ነው በመከታተል ላይ የምትገኙት ወደ ትንታኔው መጽሔቱ ክፍለ ጊዜ እንሻገራለን። በተከታዩ ዘገባችን ወደ ጎንደር ነው የምንወስዳችሁ። ባለፈው ሚያዝያ 18 በጎንደር ከተማ ለበርካቶች ሕይወት መጥፋት ንብረት መውደም መውደምና ዘረፋ ምክንያት የሆነው ግጭት አስተዳደራዊ ችግር የቀሰቀሰው መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ከአዲስ አበባ ጎንደር የሄደው የልኡካን ቡድን ትላንት ህዝባዊ ውይይት ያካሄደ ሲሆን ግጭቱ በመልካም አስተዳደሮች ችግር ምክንያት የተቀሰቀሰ ስለመሆኑ ከውይይቱ የተገኘ ሀሳብ እንደጠቆመም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለአሜሪካ ድምጽ ገልጸዋል። ድብቅ አጀንዳ ያላቸው ቡድኖች ይህንንም ችግር እንደ አንድ መሳሪያ በመጠቀም ግጭቱን ስለማባባሳቸው በውይይቱ ላይ መነሳቱንም ጉባኤው ገልጾልናል። ከውይይቱ በኋላ በዚህ ግጭት ውስጥ በመሳተፍ፣ በመግደል፣ በመዝረፍና ሌሎችም ጥፋቶችን በመፈጸም የተጠረጠሩ በሙሉ ለፍርድ እንዲቀርቡ ተጎጂ የህብረተሰብ ክፍሎች አስፈላጊ ድጋፍ እንዲደረግላቸውና ና በአካባቢው የህግ የበላይነት እንዲረጋገጥ መወሰኑንም ምክር ቤቱ አስታውቋል። የከተማዋ አስተዳደር እስካሁን በድርጊቱ ላይ ተሳትፎ አድርገዋል ተብሎ የተጠረጠሩ 250 የሚደርሱ ሰዎችን በቁጥጥር ስር መዋሉን ገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ አስተዳደሮችን፣ የጎንደር ከተማ ከንቲባን እና የከተማዋን ነዋሪዎች አነጋግሮ ስለ ሁኔታው ሰፋ ያለ ዘገባ ያሰናዳው መስፍን አድራጊ ነው። እንደሚከተለው ያሰማናል የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ልቀት ጓህን ቀሲስታ ጋር የታደለ ለአሜሪካ ድምፅ እንደገለጹት ትናንት በጎንደር ከተማ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከመንግስት አመራርና ከሚመለከታቸው የከተማ ነዋሪዎች ጋር ያደረጉት ውይይት የአካባቢው ነዋሪዎች ሚያዝያ 18 በተፈጸመው ድርጊት ማዘናቸውንና ይህም በሁለቱም እምነቶች አስተምሮት የማይደገፍ የሁለቱን እምነት ተከታዮችም የማይወክል መሆኑን ያረጋገጠ ነው ብለዋል። ትናንት በነበረን ውይይት እጅግ በጣም ለከተማውም ሆነ ለሀገር እፎይታ የሰ ሁሉንም በትክክል በሚዛን የመዘነ የተላቀሱበት የተቃቀፉበት አብረውም ያንን ወደ ነበረበት ለመመለስ ቃል የገቡበትን መድረክ እንደነበረ ለመረዳት እንደ አስተባባሪ ተቋም እንደ ኃላፊነቴ ተመልክቻለሁ። በነገራችን ላይ የሞቱ ከሙስሊሙም ከክርስትናም ሰዎች እንዳሉ ነግረውናል። በተለይ ህዝቡ ከምንም ነገር በላይ የትላንትናውን መድረክ ሲያገኝ እዛ ነው የተላቀሰው። በሃይማኖት ተቋማት ጉባኤው ምክትል ጠቅላይ ጸሐፊ የሆኑት ሀጂ መስዑዳ ደንበባቆ ናቸው። በጉባኤው ላይ ተቀዳሚ ሀጂ ሙፍቲን ጨምሮ ታዋቂ የሃይማኖት አባቶች መገኘታቸውን ጠቅሰው ጉባኤው ችግሮችን ከመዘርዘር ባለፈ ለችግሮች መፍትሄ እየተቀመጠበት ነበር ብለዋል። በዚያ አካባቢ የተፈጠረው ጉዳዩ ሃይማኖታዊ ለማስመሰል የሚደረግ ጥረት ስላለ ይህንም በአካል ተመልክተን የሚመለከታቸውን አካላት አወያይተን ህብረተሰቡ ወደ ቆየ ወደነበረ ሰላሙ የሚመለስበትን ሁኔታ ይህም ሃይማኖታዊ በሆነ መንገድ መንፈሳዊ በሆነ መንገድ ምክክር እንዲደረግ በሚል ነው እንግዲህ የተለያዩ የሃይማኖት መሪዎችን ከኢትዮጵያ ኦርቶዶክስ ቅዱሳን የቅዱስ ሲኖዶስ አባል የሆኑ ሶስት ሊቃነ ጳጳሳትን እና ከእስልምና ጉዳዮች በኩልም የጠቅላይ ምክር ቤቱን ፕሬዚደንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስን ምክትላቸውን ዶክተር ጀይላን ካድርን እና እንደዚሁም የዑለማ ምክር ቤት አባል የሆኑትን ሸክ አህመድ አውሉን ይይዘናል። እንደዚሁም ደግሞ የአብያተ ክርስቲያናት ፕሬዚደንት ፓስተር ጻድቁ አብዶን ያካተተ የልኡካን ቡድን ነው ከዚህ የተንቀሳቀሰው። ከአማራ ክልልም የአማራ ክልል የሃይማኖት ተቋማት ጉባኤ ምራሮች የተቀላቀሉበት ነው የነበረው። ለግጭቱ መንስኤ የሃይማኖት ሽፋን ይሰጠው እንጂ ሃይማኖታዊ አይደለም። ሳይፈቱ ያደሩ የመልካም አስተዳደር ጥያቄዎች ናቸው የሚሉት ደግሞ ቀሲስ ታጋይ ናቸው። የሃይማኖት ጥያቄ ሳይሆን መነሻቸው ብዙ የአስተዳደር በደል ጥያቄዎች ናቸው የሚነሱት። በውይይቱ ላይ ከተገነዘብነው አንፃር አንዳንዱ የቀብር ቦታ ይዞታ ማረጋገጫ ካርታ፣ ቦታ አንዳንድ እንደዚህ አይነት ጥያቄዎች እዚህም እዚያም የተንከባለሉ ጉዳዮች መልስ ባለማግኘታቸው ለግጭት መዳረጋቸውም ይታወሳል። ለምሳሌ በአንድ ሸከማል በሚባሉ ታዋቂ የባህል ሕክምና አባት በሞቱበት ዕለት በቀብሩ በቀብሮ አዋሳኝ የሆነ ከቤተ ክርስቲያን ይዞታ ጋር በተያያዘ በዛ መነሻ ነች ግጭቷ። በእርግጥ የተንከባለለ ጉዳይ ነው፣ በፊትም ቁርሾ የነበረበት ጉዳይ ነው። የበለጠ ግን በህግ ውሳኔ ተሰቶበት አፈጣጠም ግን የቀረው በዛ ምክንያት እንደሆነ ነው የሚነሳው። ምንም ይሁን ምንም ምክንያቱ ብቻ የሃይማኖት እንዳልሆነ አረጋግጠናል። የተለያዩ የመልካም አስተዳደር ጥያቄዎች እየዋሉ እያደሩ እየሰነበቱ የመጡ ከሁለት ሺ አስር ሁለት ሺ አስራ አንድ ጀምሮ ጥያቄ ሲቀርብባቸው የነበረባቸው ቦታዎች ከዛም አልፎ ለአመታት ጥያቄ ሲቀርብ ባቸው የነበሩ ጉዳዮች ምላሽ ባለማግኘታቸው የመጣ እንደሆነም ገልጸውልናል። ዞሮ ዞሮ ግን ለሞትም ለግጭትም ይቅርና ለመሰዳደብም የማያዳርግ ነበረ። በከተማዋ እስከ ሰላሳ ዓመት የዘለቁና ውስብስብ የቀብር ቦታ የቤተ እምነቶች የግንባታ ቦታ ጥያቄዎች መኖራቸውን ያስታወሱት የጎንደር ከተማ አስተዳደር ከንቲባ ዘውዱ ማለደ በርካቶችን ጥያቄዎች ለመመለስ ቢሞከርም የጠየቅነው ሁሉ ካልተፈጸመ የሚሉ ጠዋ አቋሞች ለችግር መንስኤ መሆናቸውን ጠቁመዋል። ከተማ አስተዳደሩ የፋብሪካ ጥያቄን ወደ ጎን በመተው የሙስሊሞች መቃብር ቦታን መፍቀዱን ከንቲባው በአብነት ያነሳሉ። ሰው የሚኖርበት ሁሉ ለቤተክርስቲያን ይሁን ለመስጊድ ይሁን ብሎ ይጠይቃል። ይሄ የምታፈናቀው ሰው አለ። ለእነሱ መፍትሔ መፈለግ አለብን ያለው ብሎ ያወጣው መመሪያ ግን ካልተመለሰልን ሙተን እንገኛለን የሚሉ አንዳንድ አክራሪዎች ቻ ቦታው ቤተክርስቲያን እንዲተከል የመፈለግ ቤት ወርሶ መስጊድ ለማድረግ መሞከር የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ልቀት ጓህን ቀሲስ ታጋይ ታደለ ለአሜሪካ ድምፅ እንደገለጹት ትናንት በጎንደር ከተማ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከመንግስት አመራርና ከሚመለከታቸው የከተማዋ ኗሪዎች ጋር ያደረጉት ውይይት የአካባቢው ኗሪዎች ሚያዝያ 18 በተፈጸመው ድርጊት ማዘናቸውንና ይህም በሁለቱም እምነቶች አስተምሮት የማይደገፍ የሁለቱን እምነት ተከታዮችም የማይወክል መሆኑን ያረጋገጠ ነው ብለዋል። ትናንት በነበረን ውይይት እጅግ በጣም ለከተማውም ሆነ ለሀገር እፎይታ ሁሉንም በትክክል በሚዛን የመዘነ የተላቀሱበት የተቃቀፉበት አብረውም ያንን ወደ ነበረበት ለመመለስ ቃል የገቡበትን መድረክ እንደነበረ ለመረዳት እንደ አስተባባሪ ተቋም እንደ ኃላፊነቴ ተመልክቻለሁ። በነገራችን ላይ የሞቱ ከሙስሊሙም ከክርስትናም ሰዎች እንዳሉ ነግረውናል። በተለይ ህዝቡ ከምንም ነገር በላይ የትላንትናውን መድረክ ሲያገኝ እዛ ነው የተላቀሰው። በሃይማኖት ተቋማት ጉባኤው ምክትል ጠቅላይ ጸሐፊ የሆኑት ሀጂ መስኦዳ ደንበባቆል በመቀበላቸው በጉባኤው ላይ ተቀዳሚ ሀጂ ሙፍቲን ጨምሮ ታዋቂ የሃይማኖት አባቶች መገኘታቸውን ጠቅሰው ጉባኤው ችግሮችን ከመዘርዘር ባለፈ ለችግሮች መፍትሄ እየተቀመጠበት ነበር ብለዋል። አካባቢ የተፈጠረው ጉዳዩ ሃይማኖታዊ ለማስመሰል የሚደረግ ጥረት ስላለ ይህንም በአካል ተመልክተን የሚመለከታቸውን አካላት አወያይተን ህብረተሰቡ ወደ ቆየ ወደነበረ ሰላሙ የሚመለስበትን ሁኔታ ይህም ሃይማኖታዊ በሆነ መንገድ መንፈሳዊ በሆነ መንገድ ምክክር እንዲደረግ በሚል ነው እንግዲህ የተለያዩ የሃይማኖት መሪዎችን ከኢትዮጵያ ኦርቶዶክስ የቅዱስ ሲኖዶስ አባል የሆኑ ሶስት ሊቃነ ጳጳሳትን እና ከእስልምና ጉዳዮች በኩልም የጠቅላይ ምክር ቤቱን ፕሬዚደንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስን ምክትላቸውን ዶክተር ጀይላን ካድርን እና እንደዚሁም የዑለማ ምክር ቤት አባል የሆኑትን ሸህ አህመድ አውሉን ይይዘናል። እንደዚሁም ደግሞ የአብያተ ክርስቲያናት ፕሬዚደንት ፓስተር ጻድቁ አብዶን ያካተተ የልኡካን ቡድን ነው ከዚህ የተንቀሳቀሰው። ከአማራ ክልልም የአማራ ክልል የሃይማኖት ተቋማት ጉባኤ መራሮች የተቀላቀሉበት የነበረው ለግጭቱ መንስኤ የሃይማኖት ሽፋን ይሰጠው እንጂ ሃይማኖታዊ አይደለም። ሳይፈቱ ያደሩ የመልካም አስተዳደር ጥያቄዎች ናቸው የሚሉት ደግሞ ቀሲስ ታጋይ ናቸው። የሃይማኖት ጥያቄ ሳይሆን መነሻቸው ብዙ የአስተዳደር በደል ጥያቄዎች ናቸው የሚነሱት። በውይይቱ ላይ ከተገነዘብነው አንፃር አንጻር አንዳንዱ የቀብር ቦታ ይዞታ ማረጋገጫ ካርታ፣ ቦታ አንዳንድ እንደዚህ አይነት ጥያቄዎች እዚህም እዚያም የተንከባለሉ ጉዳዮች መልስ ባለማግኘታቸው ለግጭት መዳረጋቸውም ይታወሳል። ለምሳሌ በአንድ ሸከማል በሚባሉ ታዋቂ የባህል ሕክምና አባት በሞቱበት ዕለት በቀብሩ አዋሳኝ የሆነ ከቤተ ክርስቲያን ይዞታ ጋር በተያያዘ በዛ ምንነሻ ነች ግጭቷ። በእርግጥ የተንከባለለ ጉዳይ ነው። በፊትም ቁርሾ የነበረበት ጉዳይ ነው። የበለጠ ግን በሕግ ውሳኔ ተሰጥቶበት አፈጣጠም ግን የቀረው በዛ ምክንያት እንደሆነ ነው የሚነሳው። ምንም ይሁን ምንም ምክንያቱ ብቻ የሃይማኖት እንዳልሆነ አረጋግጠናል። የተለያዩ የመልካም አስተዳደር ጥያቄዎች እየዋሉ እያደሩ እየሰነበቱ የመጡ ከሁለት ሺ አስር ሁለት ሺ አስራ አንድ ጀምሮ ጥያቄ ሲቀርብባቸው የነበረባቸው ቦታዎች ከዛም አልፎ ለአመታት ጥያቄ ሲቀርብ ባቸው የነበሩ ጉዳዮች ምላሽ ባለማግኘታቸው የመጣ እንደሆነም ገልጸውልናል። ዞሮ ዞሮ ግን ለሞትም፣ ለግጭትም ይቅርና ለመስተዳደብም የማያዳርግ ነበረ። በከተማዋ እስከ ሰላሳ ዓመት የዘለቁና ውስብስብ የቀብር ቦታ፣ የቤተ እምነቶች የግንባታ ቦታ ጥያቄዎች መኖራቸውን ያስታወሱት የጎንደር ከተማ አስተዳደር ከንቲባ ዘውዱ ማለደ በርካቶችን ጥያቄዎች ለመመለስ ቢሞከርም የጠየቅነው ሁሉ ካልተፈጸመ የሚሉ ጠንካራ አቋሞች ለችግር መንስኤ መሆናቸውን ጠቁመዋል። ከተማ አስተዳደሩ የፋብሪካ ጥያቄን ወደ ጎን በመተው የሙስሊሞች መቃብር ቦታን መፍቀዱን ከንቲባው በአብነት ያነሳሉ። ሰው የሚኖርበት ሁሉ ለቤተክርስቲያን ይሁን ለመስጊድ ይሁን ብሎ ይጠይቃል። ይሄ የምታፈናቀው ሰው አለ፣ ለእነሱ መፍትሄ መፈለግ አለብን። ያለው ብሎ ያወጣው መመሪያ ግን አልተመለሰልን፣ ሞተን እንገኛለን የሚሉ አንዳንድ አክራሪዎች ይችላል ቦታው ቤተክርስቲያን እንዲተከል የመፈለግ ቤት ለሶ መስጊድ ለማድረግ መሞከር ቤት ይበዛና መኖሪያ ቤት መስጊድ ይሁንልን ብለው ይጠይቃሉ። ይህን አታስተናግድም። ይህ አይነት መሰረታዊ ችግሮች አሉ። እነዚህ መታረም አለባቸው። መንግስት መመሪያ ያስቀምጧል፣ በዛ ነው የምንሰራ ብለን እየሰራን ያለን እስከ ዛሬ ድረስ መልስ ሳይመለስ ያልተጋቸው ሁለት አሁን መልስ መስጠት ስንጀምር መጋጨት ጀምሩ። መልስ መስጠት ሲጀምር እንዴት ግጭት እንዲፈጠር ይደረጋል፣ እና ከጀርባው ሌላ ነገር እንዳለ ያሳያል። ክስተቱ ከተፈጠረበት አጋጣሚ ጀምሮ የተለያዩ ሕጋዊ እርምጃዎች መወሰዳቸውን ያመለከቱት ከንቲባው ቤት ንብረቶችን በመዝረፍ በማቃጠል እንዲሁም ግለሰቦችን በመደብደብ ወንጀል እየተጠረጠሩ ሁለትም መቶ ስምንት ሰዎች በቁጥጥር ስር መዋላቸውን ግጭቱን በማስተባበር ና ከኋላ በመደገፍ ቀንደኛ የተባሉ ሰላሳ ሶስት ሰዎች ለዚሁ ተግባር በተቋቋመው የምርመራ ቡድን ልዩ ምርመራ ላይ እንደሚገኙ ግጭቱን በማባባስ የተጠረጠሩ ዘጠኝ የሚደርሱ የጸጥታ የፖሊስ የሚኒሻ ና የፖለቲካ አመራሮች በቁጥጥር ስር ውለው ምርመራ እየተጣራ መሆኑን አረጋግጠዋል። በጉባኤው ላይ የህግ የበላይነት እንዲረጋገጥ፣ ተጠያቂነት እንዲሰፍን፣ የወንጀለኞች ፍርድ ውሳኔ በይፋ እንዲገለጽ በደረሰው ችግር ሕይወታቸውን ላጡ የሁለቱም እምነት ተከታይ ቤተሰቦች ድጋፍ እንዲደረግ ስምምነት መደረሱን የሃይማኖት ተቋማት ጉባኤው ከፍተኛ አመራሮች ገልጸዋል። የአገር ሽማግሌ እና የጎንደር ከተማ ነዋሪው ባዩ በዛብህ ውይይቱ በሁለቱ እምነት መካከል የነበረውን ትስስር ያደሰ፣ በሚቀጥሉት ጊዜያት ሊከሰቱ ለሚችሉ ተመሳሳይ ችግሮች መፍትሄ ያመላከተ ነበር ብለዋል። ክርስቲያንና ሙስሊም አንድ ላይ ነን፣ ሰርጋችን አንድ ላይ፣ ለቅሷችን አንድ ላይ፣ ደስታችን አንድ ላይ መከራችን አንድ ላይ። መስጊድ ሲሰራ ክርስቲያኑ ረድቶ፣ ቤተ ክርስቲያን ሲሰራ ሙስሊሙ ረድቶ አብረን የምንኖር መሆናችን ተማምነንበት የሁለቱም አባቶች እምነት አምነውበት ምዕመናኑም፣ ካህናቱም፣ ሸኪዎችም ኦለማዎችም ባሉበት ከህዝበ ክርስቲያኑም አብዛኛው ትልልቁ ሰው ባለበት ተማምንም የተለያየን። የት አካባቢ ነው አሁን እርስዎ የሚኖሩት? አጣጣሚ ሚካኤል ዛሬ እርስዎ ወጣ ብለው አይተውታል አካባቢውን? አዎ፣ ሱቅ ተከፍቷል። ነጋዴ ይነግዳል። ገቢያ ተከፍቶ ይገበያያል። መስሪያ ቤት ክፍት ነው። ንግድ ቤቶች፣ ምግብ ቤቶች፣ ሬስቶራንቶች ይሰራሉ። ሆቴሎች ይሰራሉ። ሰሞን ከመግለጽ የተቆጠበና የእስልምና ሃይማኖት ተከታይ የሆነ ወጣት በደረሰው ጉዳት እስካሁን ድረስ የመንፈስ መረበሽ ና አለ መረጋጋት ውስጥ እንደሚገኝ ገልጾ በሃይማኖት ተቋማት ጉባኤው የተደረገው ውይይት ተስፋ እንደሰጠው ተናግሯል። በጊዜውና በወቅቱ የደረሰብን ጉዳት በጣም ከባድ ነበር። እንደ አማኝም እንደ ማህበረሰብም ለበድ ያለ ጉዳት ያሳለፍነው። በምን ስራ ነው የምትተዳደረው? እኔ በማሽከርከር በሹፍርና ሙያ ውስጥ ነኝ ያለሁት። ጎንደር ዛሬ እንዴት ናት? ከነበረው ሁኔታ አንጻር ትንሽ የተሻለ ነገር እንትንላለን፣ እያየን ያለ ነው። ከነበረው ከሰነበት ይሻላል፣ ግን እንደዛም ሆኖ አሁንም ትኑ በቃ ጥላውን እንዳጠላበት ነው ያለው። በቃ ሰው እንደተደናገጠ ነው ያለው። በጎንደር የደረሰውን ችግር ተከትሎ ተመሳሳይ የንብረትና የአካል ጉዳት በደቡብ ክልል ስልጤ ዞን ወራቤ አካባቢ መከሰቱን ያስታወሱት ሊቀ ትጉሃን ቀሲስ ታጋይ የሃይማኖቶች ተቋማት ጉባኤው ወደ ስፍራው እንደሚያቀናም አረጋግጠዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰባት ቤተ እምነቶችን አዋቅሮ የጋራ ምክር ቤት በማቋቋም የሚንቀሳቀስ ሲሆን 97 ነጥብ 3 በመቶ የሚሆነውን የኢትዮጵያ አማኞች የሚወክል መሆኑ ይነገራል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ዘገባችን እንውሰዳችሁ። የተባበሩት መንግስታት ድርጅት በአስርት ዓመታት ውስጥ ታይቶ የማይታወቅ ያለውን የአፍሪካ ቀንድን የመታው አስከፊ ድርቅ በኢትዮጵያ ብቻ በመቶ ሺዎች የሚቆጠሩ ሰዎችን ሲያፈናቅል ከስድስት መቶ ሺህ በላይ ሕጻናት ደግሞ ከትምህርት ገበታቸው እንዲስተጓጎሉና በመቶዎች የሚቆጠሩት ትምህርት ቤቶች ደግሞ እንዲዘጉ ምክንያት ሆኗል ብሏል። ዓለም አቀፉ የረድኤት ድርጅት ሴቭ ዘ ችልድረን ቡድን ያላቸውን ሁሉ ያጡ ወላጆች ከተጠለሉባቸው የስደተኛ ካምፖች አቅራቢያ ህጻናቱን በመማሪያ ክፍሎች ውስጥ የሚያሰባስቡ ማዕከሎችን ገንብቷል። ሊንዳ ጊታሽ ከኢትዮጵያ ወደ ሶማሌ ክልል ጎዴ ተጉዛ ያጠናቀረችው ዘገባ አለ። አሉላ ከበደ እንደሚከተለው ያቀርበዋል። እግር ኳስ አስደሳች ጨዋታ ብቻ ሊመስል ይችላል። መልሰው መጫወት ለቻሉት ታዳጊ ልጆች ግን ወደ ትምህርት ገበታቸው ለመመለስ የሚያግዝ ክህሎትና በራስ መተማመን እንዲያዳብሩ ጭምር የሚያስችል እድል ነው። አርብቶ አደሮችንና በግብርና የሚተዳደሩትን በተመሳሳይ የነበራቸውን መተዳደሪያ ባሳጣቸው ድርቅ ሳቢያ ከ900 ሺህ በላይ አባወራዎች ከመኖሪያ ቀያቸው ለመፈናቀል ተገደዋል። ከመኖሪያ ቀያቸው መፈናቀላቸውን ድርቁንና የእንስሳቶቻቸውን ማለቅ ተከትሎ ለተለያዩ የሥነ ልቦና ጉዳቶች ተዳርገዋል። እናም ሕፃናት የሚመጡና የሚጫወቱበት ወላጆቻቸውን የገጠሙትን ፈተናዎች የሚረሱበት ስፍራ ማዘጋጀት ነበረብን። ጥረቱ እንደ አህመድ ኑር ያሉ ከቀያቸው የተፈናቀሉ ሕፃናት ለትምህርታቸው እንዲነቃቁ ረድቷቸዋል። ፋርቡሮ ከጎዴ ወጣ ብሎ የሚገኝ አንደኛ ደረጃ ትምህርት ቤት ነው። የእድሜ እኩዮቼ ትምህርታቸውን ሲከታተሉ አይቻለሁ። እኔም ትምህርት ቤት እንደሄድ ወላጆቼ እንዲፈቅዱልኝ ጠየቅኳቸው። እናም ወደዚህ አመጡኝ። በዚህ የተነሳም ከዚህ ደረጃ ላይ ልደርስ ቻልኩ። የአምስተኛ ክፍል ተማሪ ነኝ። የመጀመሪያ ደረጃ ትምህርት ቤቶች በኢትዮጵያ በተለይም በገጠርና ከከተሞች ራቅ ብለው በሚገኙ አካባቢዎች እጅግ ደካማ ናቸው። እንደ ተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ግምገማም ከ60 በመቶ በላይ የሚሆኑት የመጀመሪያ ደረጃ ትምህርት ቤቶች ተማሪዎች ወደ ከፍተኛ ደረጃ ትምህርት ቤቶች የሚያሸጋግራቸውን ውጤት አያመጡም። ይህም ማለት በአጠቃላይ 54 በመቶ የሚሆኑት ተማሪዎች ብቻ ናቸው ከስምንተኛ ክፍል የተሻገረ የትምህርት ደረጃ ላይ የሚደርሱት። እንደ ዩኒሴፍ እይታም ለዚህ ነው ትምህርት የሚያስተጓጉሉ ችግሮችን መቀነስ ወሳኝ የሆነው። አንድ ወይም ሁለት የትምህርት ዓመታት ካመለጧቸው ፈጽሞ ወደ ትምህርት ገበታቸው አይመለሱም። ምክንያቱም አንተ የ14 ዓመት ልጅ ሆነህ ከ11 ወይም ከ12 ዓመት ልጆች ጋር አንድ ክፍል ገብተህ ትምህርትህን መከታተል ብዙ ምቾት አይሰጥህም። እንደምትረዳው ቤተሰቦቻቸው ድሆች በመሆናቸው ያን ለማሳካት ሲሉ የሚገፋፉበት ሁኔታ አይኖርም። በዚህ የተነሳ ተጽዕኖው እጅግ ከፍተኛ ነው። ካሉት ማበረታቻዎች አንዱ በትምህርት ቤቶች ውስጥ ለተማሪዎች የሚቀርበው የምግብ መርሃ ግብር ነው። ምንም እንኳን መርሃ ግብሩ ውጤታማ ቢሆን፣ ሴቭ ደ ችልድረን በገጠመው የገንዘብ እጥረት ሳቢያ በፋር ቡሮ አንደኛ ደረጃ ትምህርት ቤት ለህፃናቱ ያቀርብ የነበረውን ምግብ ለማቋረጥ ተገደዋል። ድቁን ተከትሎም የተመጣጠነ የምግብ እጥረቱ በማየሉ ህፃናቱን ከበሽታ ለመታደግ አልሚ ንጥረ ነገር ያዘሉ ብስኩትና የመሳሰሉ የምግብ አይነቶችን ለማቅረብ ይሞክራል። በተጨማሪም ወላጆቻቸው ልጆቻቸውን ትምህርት ቤት እንዲያስመዘግቡ ለማበረታታት ትምህርት ቤቱም ሌሎች ማበረታቻ መንገዶችን ይቀይሳል። ትምህርታቸውን ከሌሎች ትምህርት ቤቶች በመከታተል ላይ ያሉና በትምህርታቸው ጥሩ ችሎታ ያስመዘገቡ ልጆችን አሳየናቸው። ይህንንም ምሳሌ በመጠቀም ስለ ትምህርት አስፈላጊነት ግንዛቤ እንዲኖራቸው አድርገናል። ከከተሞች ራቅ ባሉት የገጠር አካባቢዎች ለሚኖሩት ለነኚህ ሕጻናት ለወትሮ የማይገኝ የትምህርት እድል መታደል ማለት ከአርብቶ አደር ወላጆቻቸው በእጅጉ የተለየ ሕይወት የመምራት እድል መታደል ማለት ነው። የልጆቹም ተስፋ ይኸው ይመስላል። ዋበርቶ መን ከጫካ የምኖር አርብቶ አደር ብቻ ነው መሆን የምችለው። እናም ተምሬ ማስተማርና ወላጆችን መርዳት እፈልጋለሁ። በየሳምንቱ ቁጥራቸው የበዙ ቤተሰቦች ቀያቸውን ጥለው ወዲህ ወደ መጠለያ ካምፑ እየጎረፉ በመሆናቸው ያሉት የመማሪያ ክፍሎችም እያደር ይበልጥ መጨናነቅ ይዘዋል። ዘለቄታ ላለው ፍሬ ግን ቋሚ ትምህርት ቤት መገንባት አለበት ሲሉ መምህራኑ ይመክራሉ። ዘጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የራዲዮ በቴሌቪዥን ዝግጅታችንን ነው። ወደ ተከታዩና ወደ ዓለም አቀፍ ጉዳዮች ዘገባችንን እናልፋለን። ተከታዩ ዘገባ እዚህ ዩናይትድ ስቴትስ የሚያቆየን ይሆናል። ዩናይትድ ስቴትስ ውስጥ የተቃረበ በመጣው የመካከለኛው አጋማሽ ምርጫ ግሽበት ቁልፍ የፖለቲካ መነጋገሪያ ሆኗል። ፕሬዚዳንት ባይደን ለግሽበቱ አብዛኛው ምክንያት ምክንያትና ድርሻውን የሚይዘው የሩሲያው ፕሬዚዳንት ቭላዲሚር ፑቲን የዩክሬንን በመውረራቸው ምክንያት በዓለም የተፈጠረው የነዳጅ ዋጋ ጭማሪ መሆኑን ይናገራሉ። ባይደን ዴሞክራቲክ ፓርቲያቸው ግሽበትን በስምንት ነጥብ አምስት በመቶ በመቀነስ የምጣኔ ሀብት ጽንፈኞች ካሏቸው ተቃዋሚዎቻቸው የተሻለ እቅድ ያለው መሆኑንም አስረድተዋል። የቪኦኤ አኒታ ፓውል ከዋይት ሀውስ ያጠናቀረችው ዘገባ ነው፤ ደረጀ ደስታ እንደሚከተለው ያቀርበዋል። የዋጋ ግሽበትን ለመረዳት የምጣኔ ሀብት ባለሙያ መሆን አያስፈልግም። ለአብዛኞቹ አሜሪካውያን ከምግብ አንስቶ እስከ ነዳጅ ድረስ ሁሉንም ነገር መጨመሩን በቅርብ እያዩት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመጪው ህዳር ለመራጮች ይህ ትልቅ መነጋገሪያ መሆኑን ያውቃሉ። እንዲህ አሉ እያንዳንዱ አሜሪካዊ እንዲያውቅ የምፈልገው ግሽበት ትልቅ ትኩረት ሰጥቼ የምከታተለው እና ቅድሚያ የሰጠሁት የሀገር ውስጥ ጉዳይ መሆኑን ነው። ባይደን በተዘዋወሩባቸውና ከቅርብ ጊዜ ወዲህ በሚዋዥቁ ቁልፍ የምርጫ ክፍለ ግዛቶች እንደ ኖርዝ ካሮላይና፣ ኦሃዮ፣ አዮዋ እና አለባማ በመሳሰሉት ትልቁ ርዕሰ ጉዳያቸው ያደረጉት ምጣኔ ሀብቱን ነው። አሁን የተሰበሰበው የህዝብ አስተያየት እንደሚያሳየው የባይደን ምጣኔ ሀብት አያያዝ ከ40 ከመቶ በላይ በሆኑ አሜሪካውያን ብቻ የተደገፈ ሲሆን የሪፐብሊካን ተቺዎቻቸውም የሚምሯቸው አልሆኑም። ሪፐብሊካኑ የህግ መወሰኛው ምክር ቤት አባል ሪክ ሳንትሮም እንዲህ ብለዋል። ሪፐብሊካንን ከማጥቃት ውጪ ምንም ነገር እያደረጉ አይደለም። በአሁኑ ወቅት ግሽበትን አስመልክቶ አንድ ነገር ማድረግ ከፈለጉ ማድረግ ያለባቸው ወይም የሚገባቸው ስልጣናቸውን መልቀቅ ነው። እርሳቸው ወደ ስልጣን ከመጡበት ጊዜ ጀምሮ ባሉት ወራት የግሽበቱ ሁኔታ ተባብሷል። ባይደን በዚህ አይስማሙም። አሁን በቅርቡ የምጣኔ ሀብቱን የሚያነቃቃ ነገር ማድረጋቸውን ይገልጻሉ። የኢንተርኔት ተደራሽነትን ለመጨመር የአገልግሎት ዋጋውን ቀንሰዋል። ከመጠባበቂያው የነዳጅ ክምችት ተጨማሪ ነዳጅ ለቀዋል። ለጋዝና ኤታኖል አቅርቦት በ15 ከመቶ እንዲስፋፋ አድርገዋል። ባይደን ስለ ተቃዋሚዎቻቸው ይህን ብለዋል። የሕግ መወሰኛው ምክር ቤት አባል የሆኑት ሪፐብሊካኑ ሴኔተር ሪክ ስካት ትልቅና ጥልቅ የሆነውን አጀንዳቸውን በግልጽ አስቀምጦታል። አጀንዳቸው 75 ሚሊዮን በሚሆኑና የዓመት ገቢያቸው 1000 ዶላር በታች በሆኑ 95 ከመቶ አሜሪካውያን ቤተሰቦች ላይ የቀረጥ ክፍያ መጨመር ነው። በአማካይ የሚጨምሩት የቀረጥ ክፍያ በቤተሰብ 1500 ዶላር ነው። እንደኔ አስተያየት እንደገና ወደ ኋላ እየተመለሱ ይመስለኛል። ዋይት ሀውስ ምጣኔ ሀብቱን ሂደት ያቋረጠውን የኮቪድ-19 ወረርሽኝ የነዳጅና የሰብል እህል ዋጋን ከፍ ያደረገውን የፕሬዝደንት ፑቲንን የዩክሬን ወረራ ተጠያቂ ያደርጋሉ። ይሁን እንጂ ተንታኞች ባይደን ከህዳሩ ምርጫ በፊት ሁኔታዎችን ወደ እሳቸው ለመሳብ በቂ ጊዜ የላቸውም ይላሉ። ከብሩኪንግ ተቋም ቢል ጋልስተን ይህን ብለዋል። መሰረታዊ የፖሊሲ ለውጥ በጊዜ ሂደት ውስጥ ለውጥ ያመጣል። ጥያቄው ግን ከአሁን ጀምሮ የመካከለኛው አጋማሽ ምርጫ እስኪካሄድ ድረስ ለውጥ ማምጣት ከቻሉ ነው። ያንን ተግባራዊ ለማድረግ ፕሬዚዳንቱ በጣም እድለኛ መሆን አለባቸው። ተንታኞች የዩናይትድ ስቴትስ ግሽበት ተጽዕኖውን በዓለም አቀፍ ደረጃ ማሳረፉን ይገልጻሉ። ትናንት ማክሰኞ የዓለም ሰራተኞች ድርጅት እንደ ኤሮፓ አቆጣጠር ባለፈው መጋቢት ዓለም አቀፉ ግሽበት በዘጠኝ ነጥብ ሁለት ከመቶ መጨመሩን አስታውቋል። ይህ ቀደም ሲል ከነበረው የመጋቢት 2021 በ3.7 ከመቶ ጨምሯል። ከአሜሪካ ኢንተርፕራይዝ ተቋም ዴዝሞንድ ላችማን እንዲህ ብለዋል። ይህ ግሽበት የሚያስከትለው ነገር ቢኖር በበለጸጉት የቡድን ሰባት ሀገሮች የምጣኔ ሀብት ውድቀትን ነው። እንደ እውነቱ ከሆነ ያ ለመላው ዓለም ምጣኔ ሀብት ጥሩ ነገር አይደለም። በአጠቃላይ ይህ ችግር በአሜሪካ መራጮች ላይ አርፏል። መካከለኛው አጋማሽ ምርጫ 39 በሚደርሱ የአሜሪካ ክፍለ ግዛቶች ሁሉንም 435 የተወካዮች ምክር ቤት ወንበሮችና አንድ ሦስተኛ የሆኑትን የህግ መወሰኛው ምክር ቤት መቀመጫዎችን ለፍልሚያ አቅርቧቸዋል። ወደ ተከታዩ ዘገባችን እንውሰዳችሁ። በተከታዩም ዘገባ ዛሬ እዚህ ዩናይትድ ስቴትስ ነው የምንቆየው። ዩናይትድ ስቴትስ ራሻ በዩክሬን ላይ የከፈተችውን ጦርነት ለመመከት የምታደርገው ጥረት በፍጥነት እያደገ ሲሆን ማክሰኞ እለት የሀገሪቱ ተወካዮች ምክር ቤት ለዩክሬን አዲስ ወታደራዊ እና ሰብአዊ እርዳታ እንዲውል ያጸደቀውን 40 ቢሊዮን ዶላር የሕግ መወሰኛ ምክር ቤቱ በዚህ ሳምንት መጨረሻ ያሳልፈዋል ተብሎ እየተጠበቀ ነው። ይህም የጦር መሳሪያዎችን በፍጥነት ወደ ዩክሬን ለመላክ እንዲያስችል የታቀደውን አዲስ የብድር ፕሮግራም ተከትሎ የቀረበ መሆኑ ተገልጿል። የአሜሪካ ድምጽ የዋይት ሀውስ ቢሮ ኃላፊ ፓትሲ ውዳስ ኳራ ያጠናቀረችው ዘገባ ነው። ስመኝሽ የቆየ ታቀርበዋለች በኦዴሳና ሌሎች የዩክሬን ከተሞች የሚካሄደው ጦርነት እየተጋጋለ በሄደበት ወቅት ዩናይትድ ስቴትስ ለሀገሪቱ የምታደርገው እርዳታም እንዲሁ ታይቶ በማያውቅ ሁኔታ እየጨመረ ነው። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ለዩክሬን እርዳታ የሚውል 13.6 ቢሊዮን ዶላር ባጸደቀ በሁለት ወር ውስጥ ፕሬዚዳንት ጆ ባይደን ለወታደራዊ እርዳታ የሚውለው ገንዘብ በሳምንት ውስጥ እንደሚያልቅ በማስጠንቀቅ ተጨማሪ 33 ቢሊዮን ዶላር እንዲጨመር ጠይቀው ነበር። ጦርነቱ የሚያስወጣው ወጪ ትንሽ አይደለም። ነገር ግን ለጠብጫሪ እጅ መስጠት ደግሞ ዋጋው እጅግ የበዛ ነው ለዚያ ነው በዚህ ሁኔታ ውስጥ የምንቆየው ይህ በእንዲህ እንዳለ የዩናይትድ ስቴትስ ከፍተኛ የደህንነት ባለስልጣን የራሽያ ፕሬዚዳንት ቭላድሚር ፑቲን ለረዘመ ጦርነት እየተዘጋጁ መሆኑንና በዩክሬን እየተደረገ ያለው ጦርነት ያለ ለውጥ ባለበት እየቀጠለ መሆኑን ገልጸዋል ተጨማሪ እንዲሆን የተጠየቀው 33 ቢሊዮን የአሜሪካን ዶላር በቂ አይደለም ያሉት ዲሞክራቶች ደግሞ ሌላ ሰባት ቢሊዮን ዶላር እንዲጨመር አድርገዋል። የዲሞክራት ተመራጩ ሴናተር ክሪስ መርፊ ይህን ይላሉ። ራሽያ ገንዘቧን መጨረሷ አይቀርም፣ መከላከያ መሳሪያዎቿም ያልቃሉ። እኛ ደግሞ ዩክሬን ገንዘብም የመከላከያ መሳሪያም እንዳያልቅባት ማረጋገጥ አለብን። በሳምንቱ መጀመሪያ ፕሬዝዳንት ባይደን በሁለተኛው ዓለም ጦርነት ወቅት ጸድቆ ከነበረው ና የአውሮፓ ሀገራት የጀርመኑ ናዚ እንዲያሸንፉ የረዳቸው ህግ ጋር የሚመሳሰል ረቂቅ ህግ በፊርማቸው አጽድቀው ነበር። ይህ አዲስ ህግ ፕሬዝዳንቱ የጦር መሣሪያዎችን በተፋጠነ መልኩ ወደ ዩክሬን መላክ እንዲችሉ የሚያግዛቸው ሲሆን አንዳንድ ጉዳዩን የሚከታተሉ ተንታኞች ግን ይህ በሪፐብሊካን እና በዲሞክራት የህዝብ ተወካዮች እየተደገፈ ያለ የጦረኝነት ባህሪ ነው ሲሉ እያስጠነቀቁ ነው። ከነዚህ አንዱ ኩዊንስ የተሰኘ የመንግስት ስራን በኃላፊነት መወጣት የሚከታተል ተቋም ዳይሬክተር የሆኑት ጆርጅ ቢቢ ናቸው። ለዩክሬን እየተደረገ ያለው አይነት ገደብ የሌለው የት ጋር እንደሚቆም የማይታወቅ ወታደራዊ ድጋፍ ሊያመጣው የሚችለው ውጤትና በተለይ ደግሞ የአሜሪካ ሕዝብ ደህንነት አደጋ የደቀነ ጦርነትን ሊያራዝም የሚችል እየታወቀ ይሄ በዋሽንግተን በትኩረት ክርክር ሊደረግበት ሲገባው ግን እድሉን ያላገኘ ርዕሰ ጉዳይ ይመስለኛል። በዚህ መሀል ግን የህዝብ ተወካዮች ምክር ቤት ኮቪድ-19ን ለመዋጋት በተጠየቀው 22.5 ቢሊዮን ዶላር ላይ መስማማት አልቻሉም። ይህ ገንዘብ በዓለም አቀፍ ደረጃ ወረርሽኙን ለመዋጋት የተጠየቀውን አምስት ቢሊዮን ዶላር የሚያጠቃልል ሲሆን ገንዘቡ ለዩክሬን ከተጠየቀው ገንዘብ ተነጥሎ እንዲቀር መደረጉን የሪፐብሊካኑ ተመራጭ ሴናተር ጄምስ ሪች ይገልጻሉ። ሁለቱ እንዲነጣጠሉ የተደረገው ዩክሬን ጉዳይ በፍጥነት እንዲያልቅና ወደፊት እንዲሄድ ስለፈለግን ነው። ይሄ በምንም መልኩ የኮቪድን ጥያቄ የማሳነስ ጉዳይ ተደርጎ ሊታይ አይገባም። ነገር ግን እኔ እንደሚመስለኝ በአሁኑ ሰዓት የዩክሬን ጉዳይ ከኮቪድ የበለጠ በፍጥነትና በከፍተኛ ሁኔታ እየጎዳን ነው። ይህ በእንዲህ እንዳለ የጣሊያኑ ጠቅላይ ሚኒስትር ማሪዮ ድራጊ አውሮፓውያን ለግጭቱ ዲፕሎማሲያዊ መፍትሄ ማግኘት እንደሚፈልጉ የሚገልጽ መልእክት በመያዝ ማክሰኞ ዕለት በዋይት ሀውስ ተገኝተው ነበር። ህዝቡ የሚያስበው ወይም ማሰብ የሚፈልጉት ቢያንስ ተኩስ የማቆም ስምምነት መድረስ የሚችልበት ሁኔታ እንዳለና እምነት የሚጣልበት ድርድር እንደገና እንዲጀመር ነው። ባይደን የድራጊን አስተያየት የሚያንጸባርቅ ምላሽ አልሰጡም። ሆኖም የዩናይትድ ስቴትስ ባለስልጣናት ሩሲያ ለመነጋገር ፈቃደኛ ልትሆን ትችላለች በሚለው ሀሳብ ላይ ጥርጣሬያቸውን ገልጸዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። በዝግጅቶቻችን ላይ አስተያየት ካላችሁ የዋትሳፕ ቁጥራችንን ላስታውሳችሁ 2022513505 ነው። 2022513505 አስተያየቶቻችሁን በድምጽ ቀርጻችሁ ላኩልን፣ ወይም በምስል ቀርጻችሁ አድርሱን። በጽሑፍም ልታደርሱን ትችላላችሁ። ለጥያቄው መልስ ዝግጅቶችም አሉን። ጥያቄዎች ሲኖሯችሁ በዋትሳፕ ቁጥራችን መላክ ትችላላችሁ። ከፌስቡክ የውስጥ መስመር መላላኪያ በተጨማሪ ማለታችንን ነው። ሆርን አት ቪኦኤኒውስ ዶት ኮም ደግሞ የኢሜል አድራሻችን ነው። በዚያም አስተያየቶቻችሁን ልታደርሱን ትችላላችሁ። አሁን ወደ ሚቀጥለውና ሰፋ ያለው ሳምንታዊ ዝግጅቶቻችንን ወደ ምናቀርብበት ዝግጅታችንን ውሰዳችሁ። ዲሞክራሲ በተግባር በዛሬው የዲሞክራሲ በተግባር ዝግጅታችን ቃለ ምልልስ ነው የምናስደምጣችሁ። ባለፈው ሳምንት የተከበረውን የፕሬስ ነጻነት ቀን ወይም የተዘከረውን የፕሬስ ነጻነት ቀን አስመልክቶ የተሰናዳ ቃለ ምልልስ ነው። በኢትዮጵያ ጋዜጠኞች ላይ የሚፈጸም የዘፈቀደ እስርና በአግባቡ የፍርድ ሂደት አለማግኘት ከአራት ዓመታት በፊት በሀገሪቱ መሻሻል አሳይቶ የነበረውን የፕሬስ ነጻነት ዳግም እንዲያሽቆለቁል እያደረገው ነው። በዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም ሲፒጄ አስተያየት የሲፒጄን የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታልን ያነጋገረቻቸው ስመኝሽ የቆየች ናት የቆየ ናት እንደሚከተለው ይቀርባል። አፍተር ፕራይም ሚኒስትር አብይ አህመድ ም ፓወር እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያ ሚዲያ ብዙ የተስፋ ጭላንጭሎች ነበሩ። ጋዜጠኞች ከስር ተለቀው በውጭ ሰሩ የነበሩ ሚዲያዎችና ጋዜጠኞች ወደ ሀገር መመለስ ችለው ና። አንዳንድ አፋኝ ሕጎችን የማሻሻል ጥረቶች ተደርገው ነበር። ከአራት ዓመት በኋላ ግን ይሄ መሻሻል በከፍተኛ ሁኔታ አሽቆልቁሎ እርስ የሚሰሩበት ተቋም ኢትዮጵያ በአፍሪካ ሶስተኛ ደረጃ አሳሪ መሆኗን የሚገልጽ ሪፖርት አውጥቷል። አሁን የኢትዮጵያ ሚዲያ የሚገኝበትን ሁኔታ በአጠቃላይ እንዴት ይገልጹታል? ያስተዋልነው ነገር በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የሚታሰሩ ጋዜጠኞች ቁጥር መጨመሩን ነው። በእርግጥ የአስቸኳይ ጊዜ አዋጁ ከተነሳ በኋላ ብዙዎቹ ጋዜጠኞች ተፈተዋል። በአሁኑ ወቅት የሚያሳስቡን በእስር የቀሩ ለኦሮሚያ የዜና ትስስር ተቋም የሚሰሩ ሁለት ጋዜጠኞች ናቸው። እስከ ሞት ቅጣት የሚያደርስ ከፍተኛ ክስ ነው የቀረበባቸው። እኛ የምንጠይቀው ይህ ክስ ውድቅ ተደርጎ እንዲፈቱ ነው። ሆኖም ሌሎች ታስረው የነበሩ ጋዜጠኞች ተፈተዋል ማለት ለእነሱ ሁሉ ነገር አብቅቷል ማለት አይደለም። ምክንያቱም አንዳንዶቹ አሁንም ክሳቸው አልተነሳም። ስለዚህ የኢትዮጵያ መንግስትን የምንጠይቀው ክሳቸውን ውድቅ እንዲያደርግ ነው። ወደ ኤርትራን ሂድና ኤርትራ በዓለም ላይ ከፍተኛ ቅድመ ምርመራ ከሚደረግባቸው አገሮች የመጀመሪያዋ እንደሆነች እና ከሰሃራ በታች ባሉ የአፍሪካ ሀገራት ደግሞ ጋዜጠኞችን በማሰር ቀዳሚዋ እንደሆነች የሲፒጂ ሪፖርት ያሳያል። ሰዎች በምንድን ነው መረጃ የሚያገኙት? ቅድመ ምርመራ የሚደረግበት ሀገር የሚለውን አስቀድመን ስናይ እንደሚታወቀው ኤርትራውያን ያን ያህል የተስፋፋ ሚዲያ የላቸውም። ያላቸው የመንግስት መገናኛ ብዙኃን ነው። የኢንተርኔት ስርጭቱ ራሱ ጥሩ የሚባል አይደለም። ስለዚህ ገለልተኛ ሚዲያ ማግኘት በጣም አስቸጋሪ ነው። በእርግጥ በውጭ ሀገር ለሚኖሩት የተለየ ሁኔታ ነው ያለው። የተወሰነ ገለልተኛ ሚዲያዎች ከውጭ ሆነው ወደ ኤርትራ ለማሰራጨት ይሞክራሉ። ግን ያለመታደል ሆኖ የሚገባውና የሚወጣው መረጃ እጅግ የተገደበ ነው። ወደ ኢትዮጵያ መለስ እንበልና በኢትዮጵያ ጋዜጠኞች ላይ ስለሚፈጸም የዘፈቀደ እስርና ተገቢውን ፍርድ ያለማግኘት ሁኔታ እናንሳ። ይሄ ምን ያክል አሳሳቢ ነው? ለሲፒጄ ትልቁና አሳሳቢ የሆነው ነገር ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትዕዛዝ የሚታሰሩ መሆናቸው ነው። ይህንም ባለፉት አስራ ስምንት ወራት ውስጥ በተደጋጋሚ ያየነው ነገር ሲሆን በተለይም ግጭቱ ከተጀመረ ወዲህ በርካታ ጋዜጠኞች ይያዛሉ፣ ይታሰራሉ ግን ፍርድ ቤት አይቀርቡም። ፍርድ ቤትም ለምሳሌ በዋስ እንዲፈቱ ትዕዛዝ ከሰጠ በኋላ ፖሊስ አይፈጽምም። ይሄ በጣም አሳሳቢ ነገር ነው። ዓለም አቀፍ ሕጉ ማንኛውም ሰው ተገቢውን ፍትሕ እንዲያገኝ አግባብነት ያለው የፍርድ ሂደት ውስጥ ሊያልፍ ይገባል ይላል። ይሄ በኢትዮጵያ እየታየ አይደለም። እንግዲህ ቀደም ሲል በነበረው ሁኔታ ጋዜጠኞች የሚፈሩት ከመንግስት የሚደርሰውን ጥቃትና አፋኝ ህጎች ነበር። አሁን አሁን ግን ጋዜጠኞች ካልታወቁ ቡድኖችም ጥቃት ይደርስባቸዋል። በተለያዩ አካባቢዎች ያሉ ታጣቂዎች፣ ግለሰቦች ጋዜጠኞችን ያስፈራራሉ። ስለዚህ ሁኔታ ምን ይላሉ? በተለይም መረጃ የማግኘት መብት ላይ ምን ያክል ተጽዕኖ እያሳደረ ነው? ይሄ ራሱ በጣም አሳሳቢ ነው። በተለይ ደግሞ እንዲህ አይነቱ ነገር በዲጂታል ሚዲያው ላይ ይታያል። በበይነ መረብ ላይ ጋዜጠኞች ክትትል፣ ጥቃትና ማሰቃየት እየደረሰባቸው ነው። ይሄ ደግሞ ጋዜጠኞች ራሳቸው ላይ ቅድመ ምርመራ እንዲያደርጉ አንዳንዴም ደግሞ ጥቃቱን በመፍራት ሙያቸውን ሙሉ ለሙሉ ጥለው እንዲወጡ እያደረጋቸው ነው። ከሁሉም አቅጣጫ ጥቃት እየደረሰባቸው ወጥተው መስራት አይችሉም። ይሄ የተቀነባበረ ነገር ነው። አንድ ሰው ብቻውን አይደለም፣ ጋዜጠኛ በሰራው ነገር ስላልተደሰተ የሚያስፈራራው፣ የተቀነባበረ ነገር ነው። ሴት ጋዜጠኞች ላይ ሳይቀር ክትትል የሚያደርጉና የሚያጠቁ ቡድኖች አሉ። ኢትዮጵያ ኢዝ ናው ዩ ኖው ኣት ዘ ሃየስት ታይም ኦፍ ፖለቲካል ኢንስታቢሊቲ ዊዝ ኢትዮጵያ አሁን ከፍተኛ በሆነ የፖለቲካ አለመረጋጋት፣ ግጭቶች፣ የኢኮኖሚ መዋዠቅ ውስጥ ያለችው ተደራራቢ ችግሮች በብዛት አሉ። በዚህ ሁኔታ ውስጥ ጋዜጠኞች ኃላፊነታቸው መወጣት እንዲችሉ ምን ማድረግ አለባቸው? የኢትዮጵያ መንግስትም ሆነ የኤርትራ መንግስት የሚዲያ ነፃነትን ማረጋገጥ የሚችሉት እንዴት ነው? ትልቁ ነገር ብዝሃነት ያለው ሚዲያ የዜጎችን መብት ለማስከበር አስፈላጊ መሆኑን መረዳት ነው። መገናኛ ብዙሃንን ለመቆጣጠር መሞከር ሆን ተብሎ የሚሆን ባለማወቅ ለሚሰራጭ ሀሰተኛ መረጃ ያጋልጣል። ስነ ምግባር ያላቸውና የተረጋገጠ ትክክለኛ ዘገባ የሚሰሩ ተአማኒነት ያላቸው መገናኛ ብዙኃንና ጋዜጠኞችን እንዲሰሩ መፍቀድ ለሁሉም አሸናፊነት ነው። ቅድመ ምርመራ ማካሄድና አንድ አይነት ድምጽ ብቻ ከአንድ አይነት ምንጭ እንዲኖር ማድረግ፣ በተለይም መንግስት ሁሉም የእሱን ትርክት ብቻ እንዲያሰሙ ሲፈልግ ያ ኢትዮጵያ ራሷ ከተቀበለቻቸው ዓለም አቀፍ ድንጋጌዎች ጋር አይሄድም። ስለዚህ ብዝሃነት ያለው ሚዲያ እንዲኖር በመፍቀድ ዜጎች በሕይወታቸው አስፈላጊ የሆኑ ውሳኔዎችን መወሰን የሚያስችላቸው መረጃዎችን እንዲያገኙ ሊደረግ ይገባል። በአሁኑ ወቅት ኢትዮጵያና ኤርትራ ውስጥ ምን ያክል ጋዜጠኞች በእስር ይገኛሉ? ባለን መረጃ መሰረት ከሰሐራ በታች ካሉ የአፍሪካ ሀገራት አንደኛ አሳሪ በሆነችው ኤርትራ በአሁኑ ወቅት አስራ ስድስት ጋዜጠኞች በእስር ላይ ይገኛሉ። ከእነዚህ ውስጥ የተወሰኑት ምናልባት ተገለው ይሆናል። በእርግጠኝነት ማወቅ አንችልም፣ ምክንያቱም ቅድም እንዳልኩት ከፍተኛ የሆነ ቅድመ ምርመራ ይካሄዳል። ነገር ግን ወደፊት መንግስትን ተጠያቂ ለማድረግ በዝርዝር ይዘናቸዋል። አብዛኞቹ እንደ ኤሮፓውያን አቆጣጠር ከ2001 ዓ.ም ጀምሮ ኤርትራ ገለልተኛ መገናኛ ብዙሀንን ማፈራረስ ከጀመረችበት ጊዜ አንስቶ ለ21 ዓመታት ማለት ነው በእስር ላይ ያሉ ናቸው። በዘፈቀደ ስለሚታሰሩ ጋዜጠኞች ስናነሳ ኤርትራ ትክክለኛዋ ምሳሌ ናት። ምንም አይነት የፍርድ ሂደት ያላገኙ ጋዜጠኞች አሉ። ወደ ኢትዮጵያ ስንመጣ ደግሞ በታህሳስ ወር በነበረን ቁጥር አስራ አምስት ጋዜጠኞች ታስረው እንደነበር ይታያል። ያ በራሱ በጣም ትልቅ ችግር ነው። ነገር ግን አብዛኞቹ አሁን ተፈተው፣ ቢያንስ ሁለት ጋዜጠኞች በእስር እንዳሉ ነው ያለን መረጃ የሚያሳየው። አንጀላ ኪምታል የሲፒጄ የአፍሪካ ፕሮግራም አስተባባሪ፣ በኢትዮጵያና በኤርትራ ስላለው የሚዲያ ሁኔታ ለመወያየት አብረውን ስለቆዩ በጣም እናመሰግናለን። እኔም አመሰግናለሁ። ወደ ተከታዩና ለዕለቱ ወደ ያዝ ነው የመጨረሻ ዘገባ እንወሰዳችሁ። ወደ ኬንያ ነው የምንሻገረው። በኬንያ የሚገኙ ስደተኞች የገጠማቸውን ችግር የተመለከተ ይሆናል። በጁማ ማጃንጋ ያደረሰን ዘገባ ነው፣ ደረጀ ደስታ ያቀርበዋል። አጃ ጃክ ዝናባማ በሆነው አንዱን ቀን ጉዳዩን ለማመልከት እየሞከረ ነው። የ28 ዓመት ስደተኛው ያደገው በሰሜን ኬንያ በካኩማ ክፍለ ግዛት በሚገኘው መጠለያ ካምፕ ውስጥ ነው። አንድ ቀን በአንድ ትልቅ የህግ ተቋም ውስጥ እንደ ተሟጋጅ ሰራተኛ ሆኖ ለመስራት እድል ይኖረኛል ብሎ አስቦ አያውቅም። አጃክ ለዚህ ያበቃውን አዲሱን ህግ ያመሰግናል። አሁን ለሱም ሆነ በግማሽ ሚሊዮን ለሚቆጠሩ ስደተኞች በቀላሉ ስራ ማግኘት ያስችላል። በኬንያ የደቡብ ሱዳን ስደተኛ የሆነው አጁክ እንዲህ ይላል። እነዚህ ሁሉ ነገሮች ለማድረግ ለምሳሌ ጥናታዊ ምርምር ማድረግ ከመጀመር በፊት ፍቃድ ማግኘት ይኖርብሃል። የኢንተርንሽፕ ስራ ከመስራት በፊት የኢንተርንሺፕ ፍቃድ ያስፈልጋል። ስለዚህ ያ ማለት አሁን ተጨማሪ የሚያስፈልግ ነገር አይኖርም። የሚጠይቀው ነገር ቢኖር የብቃት ጉዳይ ብቻ ነው። የኬንያ የስደተኞች ሕግ ሆነው ጸድቆ የወጣው ባለፈው ዓመት እንደ ኤሮፓ አቆጣጠር በ2021 ነው። ስራ ላይ መዋል የጀመረው ግን በዚህ ዓመት የካቲት ወር ነው። ለስደተኞች በርካታ ጥቅሞችን አስገኝቷዋል። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሱአንያ እንዲህ ይላሉ እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በዚህ ሀገር ለሚገኙ ስደተኞች ያለው ትልቅ ችግር በተለያዩ የመጠለያ ካምፖች ውስጥ ለመኖር ማሟላት ያለባቸውን አስፈላጊ የፖሊሲ መስፈርቶች ማወቅ ነው። እንደ አውሮፓውያን አቆጣጠር በ2021 የስደተኞች ህግ ውስጥ ያየነው እነዚህ ነባር ህጎች ለመለወጥ የሚደረግ ነገር መኖሩን ነው። የመብት ተሟጋች የሆኑት አዲ አቹል ይህን ለችግር የተጋለጠ ማህበረሰብ በብዙ መንገዶች ይታደጋል። ይሁን እንጂ ስደተኞች በሚገባ ያውቁት ዘንድ ብዙ ስራ መስራት ይኖርበታል። እንዲህ ይላሉ አዲ አቹል። ፖሊሲዎች ዝም ብለው ንድፈ ሀሳቦች ናቸው፣ ተግባራዊ አይደሉም። ብዙ ጊዜ አዎ ይወጣሉ፣ ይፈርማሉ። ይሁን እንጂ እነዚህን ፖሊሲዎች ስደተኞች ላይ ተፈጻሚ አይደረጉም። ስለዚህ ማንም ተግባራዊ ስለማያደርጋቸው መረጃዎችን ማግኘት ይቻላል። እነዚህ ፖሊሲዎች እንደተፈረመባቸው ስለሚያውቁ ፖሊሲው እንዲህ ወይም እንዲያ ይላል እያሉ በእሱ መሰረት ይንቀሳቀሳሉ። ለአጃክ አዲሱ ሕግ ከዚህ በተሻለ ሌላ ጥሩ ጊዜ ሊመጣ አይችልም። የስደተኝነት ደረጃው ወደ ኋላ የተመለሰ ቢሆንም አዲሱ ህግ እንደገና ተቀባይነትና ስራም እንዲያገኝ በኬንያ ከፍተኛ ፍርድ ቤት ሙሉ የጥብቅና አገልግሎት እንዲያገኝ አመቻችቶለታል። አጁክ ጃጃ በኬንያ የሚገኝ ስደተኛ ነው። ስደተኞች ምንም ገደብ ሳይኖርባቸው የተወሰኑ አገልግሎቶች እንዲያገኙ ያስችላቸዋል። ብዙዎቹ ተስፋ ማድረጋችንን የተመለከታችሁት ለዚሁ ነው። አዲሱ ሕግ የኬንያ መንግስት ስደተኞችን ወደ ማህበረሰቡ በማቀፍ በመጪው ሰኔ መጨረሻ የስደተኞችን መጠለያ ካምፕ ለመዝጋት የሚያደርገው እቅድ አካል ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶቻችን ተጠናቋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ከስቱዲዮ አቀናብሮልናል። በሁሉም ስፍራ በሚገኙ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ደግሞ የሐሙስ ምሽት ዝግጅታችን ይቀጥላል። ደና ዳሩ Tchau,